የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ስጥልን፣ እንደምናመሻችሁ። ሰኞ መስከረም 17 ቀን 2008 ዓ ም ዝግጅታችንን ይዘን ቀርበናል። የመስቀል በዓልን ለምታከብሩ ሁሉ እንኳን አደረሳችሁ እንላለን። አስተናጋጆቻችሁን ያዳኝ ፍሳሀይና ሄኖክ ሰማ እግዜርነን እንኳን አደረሳችሁ። በቀዳሚው ዘገባችን የተባበሩት መንግሥታት ድርጅት ጉባኤ በኒውዮርክ ከተማ ተጀምሯል። የዓለም መሪዎች ስለ ሰላም ትብብርና ልማት እንዲሁም ግጭት አፈታት ላይ ውይይት ያካሂዳሉ። The strong men of today become the spark of revolution tomorrow. You can jail your opponents, but you can't imprison ideas. You can try to control access to information, but you cannot turn a lie into truth. የዛሬ አምባገነኖች የነገ አብዮቶች ምክንያት ናቸው። ተቃዋሚዎቻችሁን ልታስሩ ትችላላችሁ፣ ሐሳብን ልታስሩ ግን አትችሉም። መረጃን የማግኘት ዕድልን ልትገድቡ ትችላላችሁ፣ ሐሰትን ግን ወደ እውነትነት ለመለወጥ ከቶ አይቻላችሁም። የዩናይትድ ስቴትሱ ፕሬዚደንት የድርጅቱን ሰባ ዓመት አገልግሎትና የሀገራቸውን ተሳትፎ አስመልክቶ ንግግር አሰምተዋል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማምሻውን ንግግራቸውን ያሰማሉ ተብሎ ይጠበቃል። ይህንንም እንደደረሰን እናቀርባለን። የዓለም አቀፍ አሸባሪዎችን የማህበረሰብ ድረገጽ እንቅስቃሴን ለማስቆም የተያዙ ጥረቶች በኒውዮርክ ጉባኤ ምክክር ይደረግባቸዋል። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የዩናይትድ ስቴትስ ጉብኝታቸውን አጠናቀዋል። በሌላ ዜና በኢትዮጵያ የመስቀል በዓል አከባበርና ታሪክን የተመለከተ ልዩ ዘገባ በሁለተኛው አጋማሽ ከስፖርትና አፍሪካ ነክ ርዕሶች ጋር ተካቷል። ለሁሉም እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዓለም ጦርነትንና ግጭትን አስወግዶ በዓለም ደረጃ ያሉትን ግጭቶች በሰላማዊ መንገድ ለመፍታት እንዲጥር ጥሪ አድርገዋል። የአሜሪካው መሪ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ተባብረን ለመስራት ካልቻልን ሁላችንም ነን የምንሰቃየው ሲሉ አስገንዝበዋል። በሌላ በኩል ደግሞ ፕሬዝደንት ኦባማ ስለ ዩናይትድ ስቴትስ ወታደራዊ ጥንካሬ ተገቢነትና ሀገራቸው በመካከለኛው ምስራቅ እስላማዊ መንግስት ነኝ በሚለው ቡድን አማጽያን ላይ ለምታካሄደው ዘመቻ ተከላክለዋል። እስላማዊ መንግስት ነኝ የሚለው ቡድን መጠጊያ አያገኝም ብለዋል። ሩሲያ ከአንድ ዓመት በፊት የኡክራይን የነበረችውን የክሪሚያ ባህረ ገብ መሬትን በመያዟና በምስራቅ ኡክራይን ያሉትን የሩሲያ ደጋፊ ኃይሎችን በመደገፍ ጣልቃ በመግባቷ ነቅፈዋል። የምዕራቡ ዓለም በሩሲያ ላይ ማዕቀብ መጣሉ ተገቢ ነበር፣ ምክንያቱም የክሪሚያን መወሰድ ዝም ብሎ ብላ ለማየት የሚችል ሀገር የለችምና ብለዋል። ሶሪያ ውስጥ ለአራት ዓመታት ያህል ሲካሄድ የቆየውን ውጊያ ለማቆም የሚቻልበት ቀላል መንገድ የለም። ሆኖም የሶሪያ ህዝብ በሰላም ሊኖር የሚችልበት ስምምነት ለማምጣት ዲፕሎማሲያዊ መንገድ በተግባር ላይ መዋል አለበት ብለዋል ፕሬዚደንት ባሻር አልአሳድ በህዝባቸው ላይ የቦምቦች በርሜል የሚጥሉ ናቸው ሲሉ አውግዘዋቸዋል። የቡርኪና ፋሶ ወታደራዊ ኃይል በቅርቡ የተካሄደው መፈንቅ ለመንግሥት ሙከራን ያስተባበረው የፕሬዝዳንታዊ ዘብ ልዩ ኃይል መሳሪያ አላስረክብም ማለቱን ገልጿል። የመፈንቅ ለመንግስቱ መሪ ጀኔራል ጊልበርት ደንደር ደንደሪ በሚያሳዩት ግልጽነት የጎደለው ባህሪና ወታደሮቹ መሳሪያቸውን አናስረክብን በማለታቸው አጣብቅኝ ውስጥ ገብተናል ሲል የሀገሪቱ ጦር ሰራዊት ገልጿል። የትጥቅ ማስፈታቱ ተግባር ባለፈው አርብ የተጀመረው የቡርኪና ፋሶ መሪዎች የክብር ዘቡን ኃይል በኦፊሴል ባፈረሱበት ወቅት ነው። የክብር ዘቡ ኃይል መፈንቅለ መንግስት ባካሄድበት ወቅት ጊዜያዊውን ፕሬዚዳንት ሚሼል ካፋንዶንና ሌሎች ሚኒስትሮችን አስሮ እንደነበር ይታወቃል። የሽግግሩ መንግስት የቀድሞ ፕሬዚዳንት ብሌዝ ኮምፓውሬ ደጋፊዎች በመጪው ምርጫ እንዳይሳተፉ ማገዱን በመቃወም ነበር የክብር ዘቡ ኃይል መፈንቅለ መንግስት ያካሄደው። የኬንያው ፕሬዚደንት ኡሁር ኬንያታ ለደቡብ ሱዳን አዲስ የሰላም ስምምነት ለማምጣት የጣሩት የምስራቅ አፍሪካ ሀገሮች ለወራት ያህል የዘለቀውን የእርስ በርስ ጦርነት ለማክተም ስምምነቱን በተግባር ላይ ለማዋል በሚደረገው ጥረት ዓለም አቀፍ ማህበረሰብን በማካተት ማስፋት አለባቸው ብለዋል። ፕሬዚደንት ኬንያታ በኒውዮርክ ከተማ ላይ ከአሜሪካ ድምፅ ሬዲዮ ጋር ባደረጉት ቃለ መጠይቅ እንዲህ አይነቱ አሰራር በደቡብ ሱዳን ሰብዓዊ ረድኤት ለማቅረብ የሚያስፈልግ መንገድ ለመክፈት ያስችላል ብለዋል። በግጭቱ ምክንያት ሁለት ሚሊዮን የሚሆን ሰዎች ከመኖሪያቸው ለመፈናቀል ተገደዋል። ኬንያታ በተጨማሪም በሰላሙ ሂደት መሳተፍ ያለባቸው መንግስትና ተቃዋሚዎች ብቻ ሳይሆኑ የሲቪል ማህበረሰብ፣ አብያተ ክርስቲያንና የደቡብ ሱዳን ማህበረሰብም ጭምር መሆን አለበት ሲሉ አስገንዝበዋል። ብሪታንያ የአፍሪቃ ህብረትና የተባበሩት መንግስታት ድርጅት በሶማሊያና በደቡብ ሱዳን የሚያደርጉትን ሰላም ጥበቃ ጥረት ለመርዳት እስከ 370 የሚሆኑ ሰላም ጠባቂዎችን ለመላክ እየተዘጋጀች መሆኗ ታውቋል። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ዛሬ በተባበሩት መንግስታት ድርጅት በሚደረገው የሰላም ጥበቃ ጉባኤ ላይ ይፋ እንደሚያደርጉትም ታውቋል። በኒውዮርክ ከተማ የሚካሄደው ጉባኤ የሚያስተናግዱት ዋና ጸሐፊ ባንኪሙንና የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ናቸው። ካምሮን ትናንት ለጋዜጠኞች በተናገሩት መሰረት የብሪታንያው እቅድ ሰባ የሚሆኑ ወታደራዊ ሰራተኞችን ወደ ሶማሊያ መላክን ያካትታል። በሕክምና በመሐንዲስነትና ለአፍሪካ ሕብረት ተልእኮ የሚሆን የሎጂስቲክስ እገዛ በማድረግ ያገለግላሉ። እስከ 300 የሚሆኑ ቀስ በቀስ የሚላኩ የብሪታንያ ወታደሮች ደግሞ በደቡብ ሱዳን በምህንድስና ረድኤት ይሳተፋሉ። ጥቅስ በሶማሊያ ጥሩ ውጤት ከተገኘ ለብሪታንያም መልካም ነው። ምክንያቱም አሸባሪነትን የአሸባሪነትን ስጋት ጋብ ያደርጋል። የባህር ላይ ዘራፊነትም ይገደባል ሲሉ ካሜሮን አሳስበዋል። በአሁኑ ወቅት ቆጵሮስ ባለው የተባበሩት መንግስታት ድርጅት ተልዕኮ 290 የብሪታንያ ሰላም አስጠባቂዎች አሉ። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የተባበሩት መንግስታት የጸጥታ ምክር ቤት በዳርፎር ክልል ትናንት እሁድ አንድ ሰላም ጠባቂ የገደለውንና ሌሎቹን ያቆሰለውን ጥቃት አውግዟል። ማንነታቸው ያልታወቀ ታጣቂዎች ሜሊት በተባለች በሰሜን ዳርፉር በምትገኝ ከተማ ጠገብ በሰላም ጠባቂዎች ላይ ጥቃት የከፈቱት የሎጂስቲክስ ካሚዮኑን ይሸኙ በነበረበት ወቅት ነው። ከቆሰሉት አንደኛው በጽኑ እንደተጎዳ ድርጅቱ ጠቁሟል። አንድ የጸጥታ ካውንስል መግለጫ ሱዳን በጥቃቱ ላይ በፍጥነት ምርመራ እንድታካሄድና ተጠያቂዎቹን ለፍርድ እንድታቀርብ ጥሪ አድርገዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ዳርፉር ውስጥ በሰላም ጥበቃ ተግባር በተሰማራው የአፍሪካ ህብረትና የተባበሩት መንግስታት ድርጅት የሰላም ጥበቃ ተልዕኮ ላይ የተፈጸሙን ጥቃት አውግዘዋል። ዳርፉር ውስጥ ግጭት የሚያካሄዱት ወገኖች ሁሉ የሰላም ጥበቃውን ኃይል እንዲያከብሩ ጠይቀዋል። በሰላም ጥበቃው ኃይል ላይ ለሚፈጽሙት ተግባርም ተጠያቂ ሊሆኑ እንደሚችሉ አሳስበዋል። የተባበሩት መንግስታት ድርጅት ዳርፉር ውስጥ 20 ሺ የሚሆኑ ሰላም ጠባቂዎች አሉት። የተለያዩ አማጽያን ከሱዳን መንግስት ጋር ከአስርተ ዓመት በላይ ለሆነ ጊዜ ሲዋጉ ቆይተዋል። በግጭቶቹ ምክንያትም ከሁለት ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። የኢራኑ ፕሬዝዳንት ሐሰን ሮሃኒ በአመታዊው የሀጂ ስነስርዓት ላይ ተጋር ተረጋግጠው ለሞቱ ኢራናውያን በሚደረግ የቀብር ስነ ስርዓት ላይ ለመገኘት ዛሬ የተባበሩት መንግስታት ድርጅት ጠቅላላ ጉባኤን አቋርጠው ወደ ሀገራቸው ይመለሳሉ። በሳውዲ አረቢያ ከሚገኘው የእስልምና ቅዱስ ስፍራ መካ ወጣ ብሎ በሚገኝ ቦታ ካለቁት 769 አማንያን መካከል 169ኙ ኢራናውያን መሆናቸው ታውቋል። ከ300 በላይ የሚሆኑ ኢራናውያን የገቡበት አልታወቀም። የኢራን የበላይ መሪ አያቶላ አሊ ሀማኔ ሳውዲ አረቢያ ይቅርታ መጠየቅ ያለባት ሲሉ አሳስበዋል። በመጨረሻም የአፍጋኒስታን ታሊባን ዛሬ ሌሊት በከፈተው የተባበረ ጥቃት ኩንዱዝ የተባለችውን የሰሜን ከተማ እንደተቆጣጠረ የአማጽያኑ ባለሥልጣኖችና የአፍጋኒስታን ሚዲያ አረጋግጠዋል። የታሊባን አማጽያን በከተማይቱ ከሚገኘው እስር ቤት በብዙ መቶዎች የሚቆጠሩ እስረኞችን አስለቅቀዋል። የሀገሪቱ ባለሥልጣኖች እንደሚሉት ብሔራዊ የጸጥታ ኃይል ኮማንዶዎች ወደ ከተማይቱ ገብተው ከተማይቱን ለማስመለስ እየተዘጋጁ ነው። ይሁንና የአፍጋኒስታን ኃይሎች ሌሊት ጥቃት ለማካሄድ ያላቸውን ብቃት የሚጠራጠሩ አሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። የምታዳምጡት የአሜሪካ ድምፅ ሬዲዮ በ19፣ በ22 ና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ዝግጅታችንን ነው የምናስተናግዳችሁ። ሄኖክ ሰማግዜርና ና አዳኒት ፍስሐ የነን እስከ አራት ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቅ። የተባበሩት መንግስታት ድርጅት አጠቃላይ ጉባኤ በኒውዮርክ ተጀምሯል። ዘጋቢዎቻችን በስፍራው ይገኛሉ። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የዩናይትድ ስቴትስ ጉብኝታቸውን አጠናቀዋል። አሜሪካውያን በፍቅር አስተናግደው ሸኝተዋቸዋል። በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ተካተዋል። እስከ ምሽቱ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የዕለቱን አብይ ርዕስ እናቀርባለን። የሮማው ካቶሊክ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በተለያዩ ማህበረሰብና እንደዚሁም በዩናይትድ ስቴትስ በመተሳሰብ በመተዛዘን ዙሪያ ያጠነጠኑ ንግግሮችን አሰምተው ጉብኝታቸውን አጠናቀዋል። የቪኦኤው ሮበርት ራፋኤል አቡኑ ትናንት ማለዳ በፔንስልቬንያ ክፍለ ግዛት ዋና ከተማ ያከናወኗቸውን አጠናቅሯል። ትዝታ በላቸው ታቀርበዋለች። ርዕሰ ሊቃነ ጳጳሳት ፍራንሲስ በፊላደልፊያ ጉብኝታቸው ትላንት እሁድ ማለዳ ላይ ካረፉባቸው አቡኖች እጅግ ሞቅ ያለ ከፍተኛ አቀባበል ተደርጎላቸዋል። አባ ፍራንሲስ ቀደም ብሎ በካቶሊክ ቀሳውስት የጾታ ጥቃት ከደረሰባቸው አምስት ሰዎች ጋር በግል ተገናኝተው መወያየታቸው ታውቋል። በተለይ የጾታ ጥቃት የደረሰባቸው ሰዎች ቫቲካን ይህን ለረጅም ዓመታት ቀሳውስት ያደረሱትን በደል ችላ ከማለት ሌላ በቂ እርምጃ አልወሰደችም በማለት ይከሳሉ። ሆኖም እሁድ ዕለት ጥቂቶቹን የጥቃቱ ሰለባዎች ካነጋገሩ በኋላ ርዕሰ ሊቃነ ጳጳሳት ፍራንሲስ ማንም ሕፃናትን በጾታ አጥቅቶ ቢገኝ እንደማይታለፍና ተጠያቂ እንደሚሆን ተናግረዋል። ላሜንቶ ፕርፉንዳሜንቴ ዲዮስ ጆራ የሕፃናት በጾታ መጠቃት አምላክን ያሳዝነዋል። ይህ ጥቃት ምስጢር ሆኖ ሊቆይ አይገባም። ርዕሰ ሊቃነ ጳጳሳት ፍራንሲስ ከዛ በኋላ ወደ ዋናው የፊላደልፊያ እስር ቤት ሄዱ። እዚያም እስረኞቹ በእጃቸው ጠርበው የሠሩት የእንጨት ወንበር ላይ ተቀመጡ። ርዕሰ ሊቃነ ጳጳሳቱ ካሁን ቀደምም ደግመው ደጋግመው የሞት ፍርድን እንደሚቃወሙ ተናግረዋል። በአሁኑ የዩናይትድ ስቴትስ ጉብኝታቸውም ይህንኑ አቋማቸውን በማጠናከር ምህረት የማይገባው ሰብአዊ ፍጡር የለም ሲሉ ለእስረኞቹ ንግግር አድርገዋል። ያኬሶሲዳፋሚያ ኖሳ ሱፍሪር ሎሎስ ሱስ ማንኛውም የልጆችን ስቃይ የማይጋራ ወይም በጥሞና የማይከታተል ኅብረተሰብ፣ ቤተሰብ ወይም ይህ ስቃይ የሚጠበቅ ነው ብሎ የሚገምት ኅብረተሰብ የተወገዘ ነው። ወጥመድ ውስጥ የገባና ቀድሞውኑ ስቃይ የፈጠረበት ሁኔታ ሰለባ ሆኖ የሚኖር ነው። እዚህ ፊታችሁ የቆምኩት እንደ ሃይማኖት አባት ከሁሉም በላይ ደግሞ እንደ ወንድም ስቃያችሁን ልጋራና የራሴ መሆኑን ላሳያቸው ነው። በኋላም ፓፓው በትንሿ ተሽከርካሪያቸው ሆነው በብዙ ሺዎች በሚገመቱ አድናቂዎች ታጅበው በመሃል ፊላደልፊያ ከተማ የመጨረሻውን የጸሎት ሥነ ሥርዓት ወደሚያደርሱበት ስፍራ መሩ። እጅግ ሰፊ በሆነ አደባባይ ላይ በተደረገው የጸሎት ስነስርዓት ለታዳሚው ሕዝብ ሲናገሩ ፍቅር የበለጠ ሊገለጽ የሚችለው በተለይም በቤት ውስጥ በሚስተዋል መልእክት ነው ብለዋል። እነዚህ እናቶች፣ አያቶች፣ አባቶች፣ ወንድሞችና እህቶች በየዕለቱ እቤት ውስጥ የሚያስተላልፉት የፍቅር መልእክቶች ናቸው። ጥቃቅን የሐዘኔታ የፍቅርና የርኅራሄ ምልክቶች ናቸው የሰውን ልጅ ማንነት የሚያንጹት። በኋላም ትላንት ምሽት ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ርዕሰ ሊቃነ ጳጳሳት ፍራንሲስ ወደ ቫቲካን ሲመለሱ ከከፍተኛ የልዕኳን ቡድን ጋር ሸኝተዋቸዋል። የተባበሩት መንግስታት ድርጅት ዓመታዊ ጉባኤ በመካሄድ ላይ እንዳለ ይታወቃል። በዛሬ ዕለት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባሰሙት ንግግር የዓለም ድርጅትን የሰባ ዓመት ጉዞና የአባላቱ ኃላፊነትና ተሳትፎን አጉልተዋል። ባልደረባችን ሰለሞን አባተ በመንግስታቱ ድርጅት ጽህፈት ቤት ይገኛል። እነሆ የመንግስታቱ ድርጅት እነሆ ድፍን ሰባኛውን ጉባኤውን እያከበረ ይገኛል። በዚህ ስብሰባ ላይ የተገኙ መሪዎች ቁጥር ድርጅቱ ከተመሰረተ አንስቶ ታይቶ የማይታወቅ ነው ተብሏል። እንደነ ቭላዲሚር ፑቲን አይነት መሪዎች፣ የሩሲያው ፕሬዚደንት ማለት ነው፣ ላለፉት አስር ዓመታት የጠቅላላ ጉባኤው ደፎችን ረግጠው አያውቁም። እነሆ ዛሬ ተገኝተዋል። እንዲያውም ሰሞኑን መሻከራቸው እየበረታ ሆድና ጀርባ የመሆናቸው አዝማሚያ እየጠነከረ ከሄደው የአሜሪካ አቻቸው ከባራክ ኦባማ ጋርም ዛሬ እዚሁ በመንግስታቱ ድርጅት ጠቅላይ መስሪያ ቤት ውስጥ ግንባር ለግንባር ተገናኝተው ይነጋገራሉ። በጉባኤው መክፈቻ ላይ ንግግር ያደረጉት ፕሬዚደንት ባራክ ኦባማ ይህ ግዙፍ ዓለም አቀፍ ተቋም የመንግስታቱ ድርጅት ባለፉት ሰባ ዓመታት የተሳኩለትንና ያለፈባቸውን መንገዶች ቆም ብሎ መፈተሽ ተገቢ መሆኑን ጠቁመዋል ጅ። ከሁለተኛው የዓለም ጦርነት አመድና አቧራ በኋላ ሊታሰብ የማይችለውን የአቶሚክ ኃይል የታዘበችው ዩናይትድ ስቴትስ የዚህ ጠቅላላ ጉባኤ አባላት ከሆኑ ብዙ ሀገሮች ጋር ሆና ሦስተኛ የዓለም ጦርነት እንዳይነሳ ከጠላቶቿም ጋር ጭምር በመስራት ስትጥር ቆይታለች። ዩናይትድ ስቴትስ፣ አሉ ኦባማ፣ ይህንን ጥረቷን ስታደርግ የቆየችው ለህዝባቸው ተጠያቂ የሆኑ ዲሞክራሲዎችን በመደገፍና በማጠናከርም ነው። ደግሞ ከትብብር ይልቅ ግጭቶችን በሚመርጡ ላይ ዋጋ የሚያስከፍል ማዕቀብን መጣል የሚችል ተቋምን በመፍጠር ነው። ይህ አሰራር የሁሉንም ሀገሮችና ህዝቦች እኩልነትና ክብር የሚያረጋግጥ እንዲሆንም ነው ያከናወን ነው። ይህ የሰባ ዓመታት ስራ ነው ብለዋል። ኦባማ ይህ አካል ሲሰራባቸው የቆዩ ምርጥ ሀሳቦች መሆናቸውን የገለጹት ኦባማ ይሁን እንጂ እነዚህ ሀሳቦች በብዙ ሲጨናገፉ መስተዋሉንም አስታውሰዋል። ከሰባ ዓመታት ለበለጠ ጊዜ የተካሄዱ አሳዛኝ ግጭቶች ቁጥሩ ሊገለጽ የማይችል ሰለባዎችን በልተዋል። ይሁን እንጂ እያዘገምንም ቢሆን በተሻለ ሁኔታ በጥንካሬና ተከታታይነት ባለው መንገድ የሚሰራ ዓለም አቀፍ ስርዓት ለመገንባት ስንጥር ቆይተናል። የዚህ ስርዓት ጥረት አንድም አልተጻፈም ወይም በበቂ ሁኔታ አልተነገረም ብለዋል። ለሰው ልጅ ነጻነትና ብልጽግና አቻ የሌለው እርምጃ እንድናደርግ አግዘውናል ብለዋል ኦባማ። በዓለም ሀያላን መካከል ዲፕሎማሲያዊ ንግግሮች እንዲቀጥሉና እንዲጠናከሩ የተባበሩት መንግስታት ድርጅት ጉልህ አስተዋጽኦ ማበርከቱን ተናግረዋል። ፕሬዚደንቱ ከቢሊዮን በላይ ሰው ከድህነት እንዲወጣ ያስቻሉ ትብብሮች እንዲፈጸሙ ማድረጉንም አስታውሰዋል። ይህ ጥረት ሀያላን በደካሞች ላይ የእነርሱን ፍላጎት እንዳይጭኑ፣ የግለሰብ ነጻነት በሁሉም አህጉሮች ውስጥ እንዲጠናከር፣ ዴሞክራሲና ልማት እንዲሰፉ ለማድረግ መስራቱን ጠቁመዋል። ኦባማ ይህ እድገት የተጨበጠ ነው፣ ሊመዘገብ ይችላል፣ ህይወቶች እንዲድኑ ተደርጓል ስምምነቶች እንዲፈረሙ፣ በሽታዎች እንዲሸነፉ፣ ለሰዎች ምግብ እንዲደርስ ለማድረግ ተችሏል። ይሁን እንጂ ዛሬ እየታዩ ያሉ አደገኛ ያሏቸው አካሄዶች ወደ ጨለማው የዓለም ስርዓት መልሰው ሊዘፍቁን እየተፍጨረጨሩ ናቸው ብለዋል። አምባገነኖች በየሀገሩ ሲወገዱ ስናይ አረመኔያዊ የሽብር መረቦች በክፍተቱ እየገቡ መሆናቸውንም እንታዘባለን ብለዋል ፕሬዚደንቱ። ለልማት የምንጠቀምበት ቴክኖሎጂ በክፋት ኃይሎች የተሳሳቱ መረጃዎችን ለመበተን እየዋሉ መሆናቸውን ወይም ተቃውሞን ለማፈን ወይም ወጣቶችን በተሳሳተ አቅጣጫ ለመንዳት ሲውል እንደሚታዩም ጠቁመዋል። ዓለም አቀፉ የንግድ ስርዓት የድርድርና የመከራከርን አቅም እያዳቀመ የእኩልነት መዛባትን እያስከተለ እንደሚታይም ጠቁመዋል። እናም ለእነዚህ ችግሮች መልስ ለመስጠት ዓለም ሊዘጋጅና ሊሰራ እንደሚገባ አሳስበዋል። ዛሬ በዓለማችን ውስጥ ለሚታዩ ችግሮች ብቸኛው መፍትሄ ትብብር ነው ብለዋል ፕሬዚደንቱ። አበክረው እኔ በዓለም እጅግ ሀያል የሆነ ታይቶ የማይታወቅ ጦር ሰራዊት መሪ ነኝ። በሀገሬ ላይ ወይም በወዳጆቼ ላይ ጥቃት በተነሳ ጊዜ ይህንን ሀይል ከመጠቀም ወደ ኋላ አልልም። ይሁን እንጂ አማራጩ ሀይል አይደለም ብለዋል ፕሬዚደንቱ። በተጨማሪም የዓለም የዛሬ ታሪክ የሚያሳየው አምባገነን አገዛዞች ዘላቂ ወይም ጽኑ አለመሆናቸውን ነው ብለዋል። የዛሬ አምባ ገነኖች የነገ አብዮቶች ምክንያት ናቸው። ተቃዋሚዎቻችሁን ልታስሩ ትችላላችሁ፣ ሐሳብን ልታስሩ ግን አትችሉም። መረጃን የማግኘት ዕድልን ልትገድቡ ትችላላችሁ፣ ሐሰትን ግን ወደ እውነትነት ለመለወጥ ከቶ አይቻላችሁም። ሙስናን የሚያጋልጡትና በዓለም ዙሪያ የሕዝብን ፍላጎት የሚያነሳሱት በአሜሪካ የሚደገፉ መንግስታዊ ያልሆኑ ድርጅቶች ሳይሆኑ ቴክኖሎጂው፣ ማህበራዊው ሚዲያ፣ ከዚያም በላይ ሰዎች እንዴት መተዳደር እንዳለባቸው ምርጫቸውን እራሳቸው የመስራታቸው ፍላጎት እየተጠናከረ መምጣቱ መሆኑን አመልክተዋል። ፕሬዚደንቱ በተጨማሪም ኢራቅና ሶሪያ ውስጥ እየታየ ያለውን ችግርም አንስተው የወታደራዊና የፖለቲካ መፍትሄ በጥምር አስፈላጊ መሆኑን ለስደቱ መፍትሄም አቻዎቻቸው እንዲረባረቡ ጠይቀዋል። ፕሬዚደንቱ በተጨማሪም ኢራቅና ሶሪያ ውስጥ እየታየ ያለውን ችግርም አንስተው የወታደራዊና የፖለቲካ መፍትሄ በጥምር አስፈላጊ መሆኑን ጠቁመዋል። ለስደቱ መፍትሄ አቻዎቻቸው እንዲረባረቡን ጠይቀዋል። ፕሬዚደንቱ ባደረጉት የአርባ ደቂቃ ያህል ንግግራቸው ስፋት ያላቸውን ዓለም አቀፍ ጉዳዮች አነሳስተዋል። ወደ ኋላ ከመጓዝ የምናተርፈው አንዳች ፋይዳ የለም ብለዋል። ፕሬዚደንት ኦባማ ሀገሮችና መንግስታት ሰብአዊ መብቶችን እንዲጠብቁ ጠይቀዋል። ፕሬዚደንት ኦባማ የዓለም ሰላምና ደህንነት ሊረጋገጥ የሚችለው የጤና ጥበቃን በማጠናከር በልማት ንግድን በማስፋትና በማሳለጥ የአየር ንብረት ለውጥን በመጋፈጥና በማሸነፍ በዚህም በዓለማችን የሚታየውን አለመረጋጋት በመቀነስ ነው ብለዋል ፕሬዚደንቱ ለመሪዎቹ ባደረጉት ንግግራቸው ከፕሬዚደንቱ ቀደም ሲልም በጉባኤው መክፈቻ ላይ የተናገሩት የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ይህ ጉባኤ የሚካሄደው የድህረ ሚሊኒየም የልማት ግቦች ንግግሮችና ስምምነቶች ታላቅ ተስፋን እየሰጡ ባሉበት ጊዜ መሆኑን ተናግረዋል። በዚህ የድህረ ሚሊኒየም የልማት ግቦች አጀንዳ አስራ ሰባት ግቦች መቀመጣቸውን አመልክተዋል። በአሁኑ ጊዜ ለሚታየው የእድገት ተነሳሽነት ቁልፉ ፈተና የገንዘብ ጉዳይ መሆኑን ሚስተር ባን አመልክተዋል። የአዲስ አበባው የተግባር አጀንዳና የበለጸጉ ሀገሮች ከአጠቃላይ ብሔራዊ ገቢያቸው ነጥብ ሰባት ከመቶውን ለመንግሥታዊ የልማት ድጋፍ ለማዋል መወሰናቸው አስደስቶኛል። ይሁን እንጂ ይህንን ግብ የመቱ ሃገሮች ቁጥር ጥቂት ናቸው። ሌሎች ፈለጋቸውን እንዲከተሉ እጠይቃለሁ። ሚስተር ባን ካነሷቸው የዓለም የግጭቶችና የስደት ችግሮች መካከል ለየመኑ ቀውስ ትኩረት የሰጡ ሲሆን ዛሬ ከሀገሪቱ ሕዝብ ሰማንያ ከመቶ የሚሆን ሀያ ሚሊዮን ሰው ለዕለት እርዳታ መጋለጡን ተናግረዋል። ለየመን ቀውስ ወታደራዊ መፍትሄ ጨርሶ የለም ያሉት ባንኪሙን ሳኡዲ መሩ የአየር ድብደባ በአፋጣኝ እንዲቆም ጠይቀዋል። የሶሪያና የኢራቅን ጦርነቶችና የስደት ቀውስ ለመፍታት ቁልፉ በተለይ በአሜሪካ፣ በሩሲያ፣ በሳውዲ አረቢያ፣ በኢራንና በቱርክ እጅ ላይ መሆኑን በአጽንኦት ተናግረዋል። በዛሬው የቀትር በፊት ውለው የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ ላይ በሚደረገው ንግግር መርሃ ግብር ውስጥ የተያዙት የሩሲያው ፕሬዚደንት ፑቲን የቻይናው ቺ ጂንፒንግ እና የኢትዮጵያው ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ እንዲሁም የኢራኑ ፕሬዚደንት ሀሰን ሮሃን ይገኙበታል። ሰሎሞን አባተ ነኝ ከሰባኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ። ሰሎሞን አባተን ለዘገባው እናመሰግናለን። ማምሻውን የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የሚያደርጉትን ንግግርም እየተጠባበቀ ይገኛል። ንግግሩ እንዳሰሙ የምናቀርብ ይሆናል። ወደ ሌላኛው ዘገባችን ስናልፍ የተለያዩ የማህበረሰብ መገናኛ ብዙኃን ሶሻል ሚዲያን በመጠቀም ከዓለም ዙሪያ ታዳጊ ወጣቶችን አይነተኛ መመልመያ መሳሪያው ያደረገውን ዓለም አቀፍ አሸባሪ ኃይል አይሰስን አጥፊ ጽንፈኛ ፕሮፓጋንዳ ለማምከን እነዚሁ የመገናኛ ዘዴዎችን ጭምር ለጥቅም መዋል አዲሱ የፍልሚያ ጎራ ከሆነ ውሎ አደረ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ዓለም አቀፍ ሽብርተኝነትን ለመዋጋት ተግባር ላይ ያዋለው ይህ አዲስ ውጥን በአሁኑ ሰዓት በኒውዮርክ በመካሄድ ላይ ካለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ትይዩ በሚደረጉ የተናጠል ውይይቶች ልዩ ትኩረት ተሰጥቶታል። ለመሆኑ እነዚህ ጥረቶች ተጨማሪ። ይቅርታ። ለመሆኑ እነዚህ ውጥረቶች የሚፈለገውን ተጨባጭ ውጤት ለማምጣት የቱን ያህል የተሳካላቸው ናቸው? በምንስ ይመዘናሉ? የአሜሪካ ድምጿ ፓም ዶንኪንስ ጉዳዩ ከሚመለከታቸው አንድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን ጋር በርዕሱ ዙሪያ ያደረገችውን ሰፋ ያለ ቃለ ምልልስ ጨምቆ አሉላ ከበደ ተከታዩን ዘገባ ያቀርባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የህዝብ ጉዳዮች ረዳት ሚኒስትር ሪቻርድ ስቲግል ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ እንደገለጡት እርሳቸው ግጭት ቀስቃሽ ያሉት ጽንፈኝነት በአመዛኙ ዓለም አቀፋዊ ይዘት እየተላበሰ የመጣ እንደመሆኑ ሁሉን አቀፍ ምላሽ የሚሻ አሳሳቢ ችግር ነው ብለውታል። እነኚህ ከኒውዮርኩ የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ትይዩ በዓለም አቀፍ የጸረ ሽብር ዘመቻ ጥረቶች ዙሪያ እየተደረጉ ያሉት የተናጥል ውይይቶች ፕሬዚዳንት ኦባማ ባለፈው ዓመት በዋይት ሀውስ ያካሄዱት ጉባኤ ተከታይ መሆኑን ረዳት ሚኒስትር ስቲግል አስረድተዋል። ዓላማውም የዓለም መሪዎች እንደ ችግሩ ዘርፈ ብዙነት ሁሉ ለምላሹ የሚነደፉት ጸረ ሽብር ፕሮግራሞችም በአንጻሩ ያንኑ ያህል የተለያዩ ስልቶችን ተግባራዊነት የግድ የሚሉ መሆናቸውን So there's a, a kind of more kinetic aspect to it, which is focusing on anti ISIL, and then there's a larger, broader effort, which we call CBE, countering violent extremism, which has all kinds of manifestations education, civil society, media. So it will be a very broad focus. የእስላማዊው ጽንፈኛ ቡድን አይሲል ዓለም አቀፋዊ ክስተትነት አንዱ ጥረታቸው ልዩ ትኩረት እንዲሻ ያደረገው መሆኑን ያመለከቱት የዩናይት ስቴትሱ ረዳት የውጭ ጉዳይ ሚኒስትር አይሲል እየተስፋፋና ተጽዕኖ እየገነነ ከመጣባቸው አገሮች ጋር የሚደረጉ ንግግሮችን አስፈላጊነት አጽንኦት ሰጥተው ተናግረዋል። እናም ሁኔታዎቹ ለሚጠይቁት የተለየ ሥራ መዘጋጀት ይሻል ባይ ናቸው ንንግ የፀረ ሽብር ጥረቶቹ ከመንግስታዊው የልውውጥ ፕሮግራሞች ለአሸባሪው ቡድን ሲዋጉ ቆይተው ትተውት የተመለሱትና ማህበረሰቡን መልሰው የሚቀላቀሉበትን አያያዝ እስከሚመለከቱት ድረስ ይዘልቃሉ። በጸረ ሽብር ዘመቻው የትኞቹ የማህበራዊ መገናኛ ብዙሃን የተሻሉ ውጤቶችን ማሳየታቸውን የሚያመላክቱ የቅድሚያ ውጤቶች እያዩ ነው። ውጤቱስ በምን ወይም እንዴት ይመዝናል? በሚል ለቀረቡላቸው ጥያቄዎች ሚስተር ስቲግል ሲመልሱ በቅድሚያ ሰዎች እንዴት ጽንፈኛ አስተሳሰቦችን ይቀበላሉ፣ የእምነታቸው አካልስ ያደርጋሉ የሚለውን አስመልክቶ የተሳሳተ ግንዛቤ አለባይ ናቸው። አንድ ብቻ መንገድ የለም። አይስል ወጣቶችን የሚወስድባቸው መንገዶች አስመልክቶ የዋሽንግተን ፖስትና የኒውዮርክ ታይምስ ይዘዋቸው የወጧቸውን ዘገባዎች እንኳ ብንመለከት በጅምላ የሚሰሩ የማህበረሰብ መገናኛዎች አይደሉም ዋናዎቹ መንገዶች። ይልቁንም በቀጥታ የሚደረጉ ግንኙነቶች፣ በዚያ አንድ ሰው ላይ የተነጣጠሩ መልእክቶች፣ የስልክ ግንኙነቶችና የተለየ በተለየ ስሌት የተጻፉ ኢሜሎችና የማኅበራዊ የመገናኛ ብዙሃንን የተጠቀሙ ዘዴዎች ናቸው። የአይሲልን የዩቱብ ቪዲዮዎች በመመልከት ብቻ ጽንፈኝነትን የሚላበስና የራሱ የሚያደርግ ሰው የለም። መንግስታቸው በአይሲል ላይ ብቻ ሳይሆን እንደ ቦኮ ሐራምና አልሻባብን በመሳሰሉ የአይሲልን የጥፋት ፈለግ በተከተሉ እስላማዊ ጽንፈኛ ቡድኖችም ላይ የተነጣጠረ ዘመቻ የሚያካሂድ መሆኑንና ጥቃቱ በቀጥታ የሚደርስባቸውን አገሮችም በተለያዩ መንገዶች እንደሚረዱ ማህበራዊ መገናኛ ብዙኃንን በመጠቀም የሚከናወኑ የጸረ ሽብር መልእክቶች በአምስትና በስድስት ቋንቋዎች የሚተላለፉ መሆናቸውን ጭምር የዩናይት ስቴትሱ ረዳት የውጭ ጉዳይ ሚኒስትር ሲግል አስረድተዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አሁን ከእናንተው ከአድማጮቻችን ካገኘናቸው አስተያየቶች ጥቂቶቹን የምናሰማበት ነው። ቪኦኤ እንዴት አመሻችሁ። የዛሬው መልክቴ ለቴሊ ነው። እድሜና ጤናን አግኝቶ አገልግሎ ለጥሮት አማብቃት በጣም ትልቅ እድል ነው። ቀሪውን ዘመንህን እግዚአብሔር ይባርክልህ። ተተኪዎቹም ኃላፊነታችሁም በጥራት እንድትወጡ እግዚአብሔር ይድናችሁ። ያው እንግዲህ ቴሊ ሲሰናብተን እግዚአብሔር ይባርካችሁ ብሏል። እኔም ጋብሌሽቱ ብራዘር ላለሁ ነጋት ሃሎ ቪኦኤዎች እንደምን አላችሁ? ሰላም ናችሁ? ለብዙ ጊዜ ከእናንተ ጋር ሲሰራ የነበረው የቴሊን መሰናበት ስሰማ በእውነት አንድ ሰው ከቤተሰብ አባል የተለየኝ ኃይል ነው የተሰማኝ። ምክንያቱም ልዩኝ ጀምሬ ነበር አባቴ ሬዲዮ ሲከፍት ከምታሰሙት የመግቢያ ሙዚቃ ቀጥላችሁ የፕሮግራሙ ዋና ተቆጣጣሪ ቴሊ ላይም ቤክ ብላችሁ አስተዋውቃችሁ ስትጀምሩ በጣም ነው ትዝ የሚለኝ። እና ቪኦኤዎች፣ ለመሆኑ ሚስተር ቴሊ ከተሸኛ አይቀር እንደው ኢትዮጵያን እንዲጎበኝ ብትጋብዙት ስለ ኢትዮጵያም ሄዶ ነገሮችን በያይ እንደው የኔ ፍላጎት ነው። በተረፈ የአንድ ሰዓት የአየር ላይ ቆይታ በእኔ እይታ ቪኦኤዎች በቂ መስሎ አይታየኝም። እንደው የሰዓቱን ነገር ብታስቡት ለሚመለከተው አካልም እንት እንድትሉ በሀገራችን ያለው የፕሬስ ነጻነት፣ የጋዜጠኞች መታሰር ነው። ከዚህ የተሻለ ሌላ አማራጭ ለህዝቡ ከቪኦኤ የተሻለ እኔ እንደማስበው የለም። ለማንኛውም አስተያየት ይሄን ይመስላል። ዝምታው ነኝ ከአሜሪካ አድማጮች፣ ለአስተያየታችሁ እናመሰግናለን። በተዘዋዋሪ የስልክ መስመራችን በመደወል መልእክታችሁን አኑሩ። ሁልጊዜም ቢሆን አስተያየቶቻችሁ እንቀበላለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምጽ ሬዲዮ መሆኑን ስትሰሙ 14 ቁጥርን መጫን አስታውሱ። የኢሜይል አድራሻችን ደግሞ ሆን አት ቪኦኤ ኒውስ አንድ ቃል ነው። ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን የአጫጭር ዜናዎችን እናሰማለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዓለም ጦርነትንና ግጭትን አስወግዶ በዓለም ደረጃ ያሉትን ግጭቶች በሰላማዊ መንገድ ለመፍታት እንዲጥር ጥሪ አድርገዋል። የአሜሪካው መሪ የተባበሩት መንግስታት ድርጅት ጠቅላላው ጉባኤ ባደረጉት ንግግር ተባብረን ለመስራት ካልቻልን ሁላችንም ነው የምንሰቃየው ሲሉ አስገንዝበዋል። በሌላ በኩል ደግሞ ፕሬዚደንት ኦባማ ስለ ዩናይትድ ስቴትስ ወታደራዊ ጥንካሬ ተገቢነትና ሀገራቸው በመካከለኛው ምስራቅ እስላማዊ መንግስት ነኝ በሚለው ቡድን አማጽያን ላይ ለምታካሂደው ዘመቻ ተከላክለዋል። እስላማዊ መንግስት ነኝ የሚለው ቡድን መጠጊያ አያገኝም ብለዋል። የቡርኪና ፋሶ ወታደራዊ ኃይል በቅርቡ የተካሄደውን የመፈንቅለ መንግስት ሙከራን ያስተባበረው ምርጥ ፕሬዚዳንታዊ ዘብ መሳሪያ አላስረክብም ማለቱን ገልጿል። የመፈንቅለ መንግስቱ መሪ ጀነራል ጌልበርት ደይድሪ በሚያሳዩት ግልጽነት የጎደለው ባህሪና፣ ወታደሮቹ መሳሪያቸውን አናስረክብም በማለታቸው አጣብቅኝ ውስጥ ገብተናል ሲል ወታደራዊ ኃይል ገልጿል። የኬንያው ፕሬዚደንት ኡሁሩ ኬንያታ ለደቡብ ሱዳን አዲስ የሰላም ስምምነት ለማምጣት የጣሩት የምስራቅ አፍሪካ ሀገሮች ለ20 ወራት ያህል የዘለቀውን የእርስ በርስ ጦርነት ለማክተም ስምምነቱን በተግባር ላይ ለማዋል በሚደረገው ጥረት ዓለም አቀፍ ማኅበረሰብን በማካተት ማስፋት አለባቸው ብለዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ነው። የሰኞ ምሽት ስርጭታችን ይቀጥላል። እሺ እንግዲህ መልአከ ምክር መስቀሉ መጋቢት አስር ቀን ተገኘ። ከዛስ ከዚያማ መጋቢት አስር ቀን ከተገኘ በኋላ እንደምታውቀው በአብይ ጾም ተርላ ደስታ የለም። በኢትዮጵያ ቤተ ክርስቲያን ሀዘን ነው። ጾም ነው። ጸሎት ነው። ስግደት ነው። ክርስትና እንኳ አይነሳም በአንዳንድ ደብር ከአክብሮታቸው የተነሳ። ስለዚህ መጋቢት አስር ቀን በቤተ ክርስቲያን ብቻ በዓሉ እየታሰበ ይውላል። በኦፊሻል ግን ለማክበር አብይ ጾም ተራ ደስታ የማይገባው የሱባኤ ጊዜ ስለሆነ መስቀሉ እንደዚህ የምስራችሁን ችቦ አብርታ በኢየሩሳሌም ተራራዎች እየተቀጣጠለ ችቦ ሁዶ ለእሱ የምስራችሁ መስቀሉን አገኘሁት ልጅ ደስ ይበልህ ስትለው፣ እሱም ሳይውል ሳያድር ተነስቶ ብዙ ገንዘብ ይዞ እናቱን ለማስደሰት ቅዱስ መስቀሉንም ለመሳለም ወደ ኢየሩሳሌም ገስግሶ ሄደ። ከዚያ እናቱ መስቀ የቅዱስ መስቀል ቤተ ክርስቲያን እንድታሰራ ገንዘብ ሰጣት። ብዙ ገንዘብ። አሁን የላቲን ቤተ ክርስቲያን ያለበት ሆሊክሮዝ ቅዱስ መስቀል ይላል፣ ኢየሩሳሌም ተሰርቶበታል። ከዚያ ሄዳ ሄዳ አድርሶ የደስታው ተካፋይ ሆኖ ተመለሰ ንጉሱ ቆስተንቲኖስ። እሷ ግን ከዚያ ቆይታ ቤተ ክርስቲያኑን አሰርታ መስከረም አስር አስራ ስድስት ቀን ቅዳሴ ቤቱ ሲከበር የቅዱስ መስቀልን ባለ ክብር የመገኘቱንም ከቅዳሴ ቤቱ ጋር አያይዛ ቤተ ክርስቲያን መስከረም አስራ ስድስት እና አስራ ሰባት በዓል ፋሲካ ስለሆነ ሱባኤ ስለሌለ ጾም ስላልሆነ እዚያ ላይ አክብረዋለች። ምክንያቱም ያ በቤተ ክርስቲያን ይከበራል መጋቢት አስር ቀን ነገር ግን ቅዳሴ ቤቱ ሲከበር በዓሉ በአደባባይ ነገሥታቱም ሊቃውንቱም ሕዝበ ክርስቲያኑም ተሰብስቦ በአደባባይ ያን ጊዜ ሌኔ ያበራችሁ ችቦ ምልክት ይሆን ዘንድ ከፍተኛ ችቦ እየበራ እዮሃ አበባዬ መስከረም ጠባዬ መስከረም እንደምታውቀው ጨለማው የክረምቱ ዘመን አልፎ ብርሃን የወጣበት አደባባይ የፈነደቀበት ትውልድ የሚደሰስበት ውሃ እየጠራ የመጣበት ወርፉ ዶፉ ወርዶ ስለዚህ ከመስከረም ላይ የተከበረበት ምክንያት ይሄ ነው። ያ ግን በቤተ ክርስቲያን ነው የሚታሰበው። ይሄ ግን በአደባባይ ነው ካይኑ ካይናቱ በሀሌታ በዝማሬ የጨዋ ልጁ በሆታ ሴቱ በልልጣ የሚያከብረው መስከረም አስራ ስድስት አስራ ሰባት ቀን። አመሰግናለሁ ከመላከ ምክር ከፍ ያለው መራሂ። ወደ አንድ እውቅ ድምፃዊ ልውሰዳችሁ። እውቁ ድምፃዊ ጥላሁን ገሰሰ ከተወለደ ልክ ዛሬ መስከረም አስራ ሰባት ቀን ሰባ አምስት አመት ሆነው፣ እንደ አልማዝ ኢዮቤልዩ ማለት ነው። ጥላሁን ከሰባ አምስት አመት እድሜው ስድሳ ስምንቱን በሕይወት ሰባቱን ደግሞ በሕልፈት አሳልፏል። በእድሜው የአልማዝ ኢዮቤልዩ መድረስ ዙሪያ ለመነጋገር ባለቤቱን ወይዘሮ ሮማን በዙን በተደጋጋሚ ለማግኘት ሞክሬ ሳይሳካልኝ ቀርቷል። ጥላሁን በሞተ ሰሞን ዓመታዊ ዝግጅት በየዓመቱ እንደሚደረግለት በብሔራዊ ቲያትር ተነግሮ ነበረ ትናንትና ብቻ ለማስታወስ ያህል ተደርጓል። ከዛ ወዲህ ግን በየዓመቱ ምንም ዝግጅት ሳይደረግ ነው የቆየው። በአጠቃላይ በወቅቱ የተነገረው ወሬ ሆኖ ነው የቀረው። ጥላሁን የሙያ አባታችን ነው የሚሉት አርቲስቶች ሁሉ የት ደረሰ ያሰኛል። እይከብር ነቢይ በሀገሩ ጥላሁን ገሰሰ የግላናቂ ነኝ። ዛሬ በሕይወት እያለ የልደት በዓሉ ቀን እንደሆነ አስታውሳለሁ። ሆኖም እዚህ መጥቼ በማይበት ጊዜ ማስታወሻ ይሆን ዘንድ አበባ እንኳን ተቀምጦለት አላየሁም። ብዙ ልጆችም ሆኑ ቤተሰቦች ዘመድ አዝማሪዎች እንዳሉ ታውቃለሁ። ሆኖም ግን ማንም ሰባ አምስተኛ ለት በዓሉ እንደሆነም አስታውሳለሁ። ስለዚህ ይህን ነገር እዚህ ማየት አልቻልኩም። እንዲሁም ደግሞ በሀብቱ ላይ ቀን ተወለደ በዚህ ቀን ሞተ የሚል ምንም አይነት መግለጫ ባለማግኘቴ በዚህ ጉዳይ ስንጨቃጨቅ ካሉት ሰዎች ጋር እዚህ ጋር በአጋጣሚ አንት መተህ አነጋገርከኝ። ስማቸው እንዲጠቀስ ያልፈለጉ የጥላሁን የዶክተር አርቲስት ጥላሁን ገሰሰ አድናቂ ናቸው። ስለ ዛሬው የመስቀል በዓል ታሪክና የጥላሁን ገሰሰን ሰባ አምስተኛ አመት የልደት በዓል አንስተን ባጭሩ ተጫዋወትን። እድሉን ካገኘሁና ዛሬም መስከረም አስራ ሰባት ቀን ቀኑ ከገጠመኝ ወደ ሌላ ታሪክ ባሸጋግራችሁ ባጭሩ ልክ የዛሬ ዘጠና ዘጠኝ አመት መስከረም አስራ ሰባት ቀን ሺህ ዘጠኝ መቶ ዘጠኝ ዓመተ ምህረት ንግሥተ ነገስታት ዘውዲቱ ምኒልክ ዘውድ ሳይጭኑ ከአያታቸው ከአጤ ምኒልክ ቀጥሎ ኢትዮጵያን ያስተዳድሩ በነበሩት በልጅ እያሱ ግር ተተክተው ንግስተ ነገስታት ዘውዲቱ ምኒልክ ተብለው ነገሱ። ብዙ ጊዜ ስለ ነገስታት ታሪክ ስናወራ በተለይም ደግሞ በቅርቡ እዚህ መስቀል አደባባይ፣ አብዮት አደባባይ የኢትዮጵያን መሪዎች የሚያሳይ ምስል ተሰቅሎ ነበርና የአጼ ቴዎድሮስን፣ የአጼ ዮሐንስን ቀጥሎ የአጼ ምኒሊክን ከምኒልክ ቀጥሎ ንግስተ ነገስታት ዘውዲቱን ዘለው የሚያስቀምጡት የአጼ ኃይለ ስላሴን ነው። ከዛ ኮሎኔል መንግስቱ ከዛ ቀጥለው ደግሞ የሽግግር መንግስት የሽግግር መንግስቱ ፕሬዚደንት የነበሩትን አቶ መለስ ዜናዊን። ንግስት ዘውዲቱ ብዙ ጊዜ ይረሳሉ። ለምን ከአስራ ዘጠኝ ዜሮ ዘጠኝ እስከ አስራ ዘጠኝ ሀያ ሁለት ኢትዮጵያን የመሩ ንግስት ናቸው። ኢትዮጵያውያን ሴቶች ስለ ግርማዊት እቴጌ ጣይቱ ብዙ ጊዜ ይናገራሉ። ትክክል ነው። እኚህ ንግስት ግን ምንም አይነሱም። እንደውም አገሪቱን በመሪነት ዘውድ ጭነው ያስተዳድሩ የነበሩ ናቸው። ለአስራ ሶስት አመታት በንግስተ ነገስታት ዘውዲቱ ዘመን ብዙ ታሪካዊ ስራዎች ተሰርተዋል። ወደፊት በሌላ ፕሮግራም የምንመለስበት ይሆናል። እይከብር ነብይ በሀገሩ መልካም የመስቀል በዓል እናመሰግናለን ንጉሴ አክሊሉ። መልካም የመስቀል በዓል ለሁላችሁ። ከዚህ ጋር ተያይዞ እንግዲህ የኢትዮጵያ አይዶል ለአመታት ሲካሄድ የቆየው የኢትዮጵያ ቴሌቪዥን ዝግጅት ተጠናቋል። የጥላሁን ገሰሰን ዜማዎች አሳምሮ በመዝፈን የሚታወቀው ዳዊት ጽጌ አሸናፊ ሆነዋል። እስክንድር ፍሬው ዝግጅቱን ተከታትሎ የሚከተለውን ልኳል። i uh -huh. <laughs> ፏፏቴ ኮርቶ በሚወርደው እንደ አንበሳ ሞገስ ልብን በሚያረደው በጆሮ ገብ ድምፅህ ጌታህን ለማክበር እንዲህ ብለማዜም ተመኝትህ ነበር። በስውር ጥበብ ሳይገባኝ ያከበርከኝ በሰላም በጤና በሰንፈ የከበብከ ምስጋና ላቀረበ ዘማሬ የድረስ ለዓለምና የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የስፖርት ዝግጅት ይቀጥላል። ሰለሞን ክፍሌ። ኬንያዊው ኢሊዩድ ኪፕቾጌ በትላንትናው የቢኤምደብልዩ በርሊን ማራቶን የወቅቱን የዓለም ፈጣን ጊዜ በማስመዝገብ አሸነፈ፣ አይበገሬነቱን አረጋገጠ። በቢስክሌት ከመስከረም 8ት እስከ መስከረም 16 ቀን 2008 ዓ.ም በሪችመንድ ቨርጂኒያ በተካሄደው የዓለም የጎዳና ውድድር ኤርትራውያን ጥሩ ውጤት አስመዘገቡ። እንደምናምሽታችሁልኛል የተከበራችሁ አድማጮቼ፣ በእግር ኳሱ ስፖርት ዜናም የአገር ውስጥና የአውሮፓ ፕሪምየር ሊግ ውድድሮችን ውጤት ይዘናል። አብራችሁን ቆዩ። የትላንቱን የበርሊን ማራቶን ዜና አላስቀድም። የ2015ቱን ቢኤም ደብልዩ በርሊን ማራቶን የወንዶቹን በ2 ሰዓት 4 ደቂቃ ፈጣን ጊዜ ገብቶ ያሸነፈው ኢልዩድ ኪፕቾጌ ነው። ኪፕቾጌ በ2003 በ5000 ሜትር ትራክ ሻምፒዮን እንደነበር ሲታወስ ለመጀመሪያ ጊዜ በማራቶን ገብቶ ታሪክ ያስመዘገበው ግን ሀምቡርግ ጀርመን ላይ እንደ አውሮፓውያን ዘመን አቆጣጠር በ2013 ነው። ከዚያ በኋላ በማከታተል በሮተርዳም በቺካጎ ና ለንደን ማራቶኖች ድል ተጎናጽፏል። ኪፕቾጌ እንደ ተጠበቀው ትላንት ጨርሶ ሲገባ ያስመዘገበው ጊዜ አዲስ የዓለም ክብረ ወሰን አይደለም። ምክንያቱም አትሌቱ በ2013 ና 14 በርሊን ላይ በተከታታይ ሁለት አዳዲስ ሬኮርዶችን አስመዝግቦ ስለነበር ትላንትናም ይደግማል የሚል ግምት በመኖሩ ነው። ለማንኛውም የመጫሚያ ችግር ኖሮበትም ፈጣን ጊዜ አስመዝግቦ በማሸነፉ ተደንቋል። እርሱም በውጤቱ ተደስቷል። ሁለተኛ የወጣውም ኬንያዊ ነው። ኢሉድ ኪፕታኑ በ20521 ሲገባ ኢትዮጵያዊው ሌሊሳ ዴሲሳ በ20657 በሦስተኝነት አጠናቋል። በ2014 20313 ያስመዘገበው በማራቶን በዓለም ሁለተኛው ፈጣን አትሌት ኬንያዊው ኢማኑኤል ሙታይ ትላንት አልሆነለትም፤ በአራተኝነት ጨርሷል። በሴቶቹ የቢኤም ደብልዩ በርሊን ማራቶን በዓለም የግማሽ ማራቶን ሻምፒዮና ውድድር የወርቅ ሜዳሊያ ተሸላሚዋ ግላዲስ ቼሮኖ በ21925 በአንደኝነት አጠናቃለች። የኢትዮጵያውያቱ አትሌቶች አበሩ ከበደና መሠረት ኃይሉ ሁለተኛና ሦስተኛ በመሆን ተከታትለው ገብተዋል። በዘንድሮው የቢኤም ደብልዩ በርሊን ማራቶን ከ131 አገሮች 41224 ሯጮች ተሳትፈውበታል። ይህን በዚሁ ላብቃ። ወዲህ ወደ ዩናይትድ ስቴትስ ሪችመንድ ቨርጂኒያ፣ ትላንት ወደ ተፈጸመው የዓለም የቢስክሌት ውድድር ውጤት ይዣችሁ ልምጣ። ለአንድ ሳምንት የዘለቀ ሲሆን በአምስት አይነት ውድድሮች የተከፈለ ነበር። ሁሉም የጎዳና ውድድር ነበር። ታዲያ የተካሄደው ደግሞ በወጣት ሴቶች፣ ወጣት ወንዶች፣ ዕድሜያቸው ከ23 በታች በሆኑ ወንዶች፣ በትላልቅ ሴቶችና ወንዶች መካከል ነው። ባጭር ባጭር ውጤቶቹን አይች ያበቃለሁ። በወጣት ሴቶች ዩናይትድ ስቴትስ የአንደኛና ሁለተኛ ቦታውን ስትወስድ፣ ፖላንድ ጃፓንና ኖርዌይ ሦስተኛ አራተኛና አምስተኛ ሆነዋል። በወጣት ወንዶች ኦስትሪያ ቀዳሚውን ስፍራ አግኝታለች። ፈረንሳይ፣ ዴንማርክ፣ ስዊዘርላንድና ጀርመን ከሁለተኛ እስከ አምስተኛ ያለውን ስፍራ ወስደዋል። ኤርትራዊው መርሃዊ ቅዱስ አስራ አንደኛ በወጣበት ዕድሜያቸው ከ23 ዓመት በታች በሆኑ ወንድ ጋላቢዎች አራት ኤርትራውያን ተሳትፈዋል። አንደኛ ፈረንሳይ፣ ሁለተኛ ኢጣሊያ፣ ሦስተኛ እንደ ገና ፈረንሳይ ሆነዋል። በትላልቅ ሴቶች ታላቋ ብሪታንያ በቀዳሚነት ገብታለች። ሁለተኛና ሦስተኛ ኔዘርላንድስና ዩናይትድ ስቴትስ ሆነዋል። አንድ መቶ ሰባ ገላቢዎች በተሳተፉበት የትላልቅ ወንዶች ውድድር አንድ ኤርትራዊ ተሳትፏል። ምርሃዊ ቅዱስ በ አንድ መቶ ሀምሳ አንደኛ አጠና አጠናቋል። ፖላንድ፣ ስፔን፣ ኮሎምቢያ፣ እንግሊዝ ከአንደኛ እስከ አራተኛ ያለውን ቀዳሚ ስፍራ ወስደዋል። ውድድሮቹ በሙሉ በተሳካ ሁኔታ ተጀምረው በተመሳሳይ መጠናቀቃቸው ተዘግቧል። ቢሲክሌቱ የው ነው። አድማጮች አሁን ለአገር ውስጥና የአውሮፓ ፕሪምየር ሊግ እግር ኳስ ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ገዛሂን ጽዮን መስቀል አሸጋግራችኋለሁ። መቀጠል ትችላለህ ገዛሂ። ለክርስትና እምነት ተከታዮች አንተንም ጨምሮ ሰለሞን፣ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ብዬ ጀምራለሁ። ባለፈው ዓመት በሂደር የተሸጋገረው የኢትዮጵያ ጥሎ ማለፍ ሻምፒዮና ከትናንት በስቲያ ፍጻሜውን አግኝተዋል። ለፍጻሜ የተገናኙት መከላከያና ሐዋሳ ከነማ ሲሆኑ መከላከያ ሁለት ለባዶ በማሸነፍ የሁለት ሺ ሰባት የኢትዮጵያ ጥሎ ማለፍ ዋንጫን በማንሳት ከደጋፊዎቹ ጋር ሲጨፍሩ አምሽተዋል። ሁለቱ ቡድኖች ለፍጻሜ የደረሱት መከላከያ ቅዱስ ጊዮርጊስን፣ ሐዋሳ ከነማ ደግሞ ወላይታ ድቻን በግማሽ ፍጻሜው አሸንፈው ነበር። የዋንጫ ጨዋታ እስከማይመስል ድረስ በተመልካች ድርቅ የተመታው የመከላከያና የሐዋሳ ከነማ የዋንጫ ጨዋታ የተከታተለው ያለው የተመልካች ብዛት ከዘጠኝ መቶ አይበልጥም። የመከላከያ ቡድን በተሻለ እንቅስቃሴ ከእረፍት በፊትና ከእረፍት መልስ ባስቆጠራቸው ግቦች ዋንጫውን ተቀዳጅተዋል። ፕሬስ ሰለሞንና ምን ይለው ወንድሙ ለመከላከያ ጎሎቹን አግብተዋል። መከላከያ በተደጋጋሚ ወደ ጎል በመቅረብ የማግባት እድሎች ፈጥሮ ነበር፣ አልተጠቀመበትም። አሰልጣኝ አቶ ግራድን ሀይሌም ከጨዋታው በኋላ አነጋግሬያለሁ። ጠንካራ ነው። አይ ቦድኑ አልከበደንም፣ አይቻልም። ጠንካራ ነው እንጂ ምንድነው? ይሄ ውድድር የጥሮ ማለት ነው ስለዚህ አሁን እንደዚህ አይነት መድረክ ላይ ስትቀር ወሳኝ ስለሆነ ዋንጫውን ለማግኘት ስታስብ ያው ጥንቃቄ ነው የምትጫወተው ከዛ አንግል ነው ከዛ አንፃር ነው እንጂ እንዳልከው ጎሎችን ልናገባ እንችል ነበር፣ ከዛ በላይ ማለት ነው። ያ ግን ሶስት እና ሁለት ገባ ማለት ቀለል ማለት አይደለም። ቡድኑ ጠንካራ ነው፣ ጥሩ ነው። የሁለት ሺህ ሰባት የኢትዮጵያ ፕሪምየር ሊግ ሻምፒዮና ቅዱስ ጊዮርጊስ እና የኢትዮጵያ ጥሎ ማለት ሻምፒዮን መከላከያ በሌላ የአሸናፊዎች አሸናፊ ዋንጫ ለመጫወት የፊታችን እሑድ ቀጠሮ ተይዞላቸዋል እዚህ ወደ አውሮፓ የውስጥ ውብ ጎ ይናገራለሁ በጠንካራ ፉክክሮቹ የሚታወቀው የእንግሊዝ ፕሪሚየር ሊግ በሰባተኛ ሳምንት ጨዋታ በአጀማሩ ሀያል የመሰለው ማንቸስተር ሲቲ በቶተንሃም ሆትስፐር አራት ለአንድ ተሸንፈዋል ከጨዋታው በፊት ማንቸስተር ሲቲ በዚህን ያህል ልዩነት ይሸነፋል ተብሎ አልተገመተም ነበር። በማንቸስተር ሲቲ ላይ ከተቆጠሩት አራት ጎሎች ሁለቱ ከጨዋታ ውጭ የነበሩና የዳኛዋ ስጦታ ናቸው በማለትም አሰልጣኙ ፔሌግሪኒ በብስጭት ተናግረዋል። አርሴናል ከሜዳው ውጭ ሌስተር ሲቲን አምስት ለሁለት አሸንፎ ሳምንት ከደረሰበት ሽንፈት አገግመዋል። አሌክሲስ ሳንቼስ ሶስት፣ ዋልኮትና ጊሩ ሁለት አግብተዋል። ማንቸስተር ዩናይትድ ሰንደርላንድን ሶስት ለባዶ ሊቨርፑል አስቶን ቪላን ሶስት ለሁለት ሲለሱ ኒውካስል ዩናይትድ እና ስርት ሁለት አቻ ላይ ተለያይተው በጥብስ ጋር ተወጥተዋል ሌሎችም ጨዋታዎች የተካሄዱ ሲሆን ዛሬ ምሽት ደግሞ ወስትሃም ዩናይትድ እና ኤቨርተን ይጫወታሉ የደረጃ ሰንጠረዥን የበላይነት ማንቸስተር ዩናይትድ ከማንቸስተር ሲቲ ተረክበዋል በአስራ ስድስት ነጥብ ይመራል ማንቸስተር ሲቲ በአስራ አምስት ይከተላል ወስትሃም ዩናይትድ በአስራ ሶስት ሶስተኛ ነው በእኔ በኩል ይሄ ያለው ሰለሞን ወደ አንተ ተመልሻለሁ። ገዛይን ጽዮን መስቀል ነበር ከአዲስ አበባ አመሰግናለሁ። እኔም የዛሬውን ስፖርት ፕሮግራም ብዙ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ሰለሞን ክፍሌን ለስፖርት ዘገባዎቹ እናመሰግናለን። አድማጮቻችን፣ የተባበሩት መንግስታት ድርጅት አጠቃላይ ጉባኤ በኒውዮርክ ከተማ በመካሄድ ላይ ይገኛል። ባልደረባችን ሰለሞን አባተ መስመር ላይ ይገኛል። ከኒውዮርክ ከመንግስታቱ ድርጅት ሕንፃ እንደምን አለ ሰለሞን፣ እንዴት አመሸ? ደህና ነኝ። እንደምን አመሻችሁ ሄኖክ። በነገራችን ላይ እንኳን አደረሳችሁ ለመስቀሉ በዓል። በድጋሚ እንኳን አብሮ አደረሰን። ሰለሞን፣ ያው መስቀሉን በኒውዮርክ እያከበርከው ነው። የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ዛሬ ማምሻውን ንግግር ያደርጋሉ ተብሎ እየተጠበቀ ነው። እስኪ ከጉባኤው አዳራሽ ያለውን ዜና አድርሰን። እውነት ነው። አሁን ጠቅላይ ሚኒስትሩ በጥቂት ደቂቃዎች ውስጥ ይገባሉ። ወደ መነጋገሪያ ያል እየጠበቅን ነው። አንድ ወይም ሁለት መሪዎች ቢቀሩ ነው ከእሳቸው በፊት የሚናገሩ እንደውም በእሳቸው ንግግር ነው ከስር በፊቱ የዚ ከሰዓት በፊቱ ፕሮግራም የሚያበቃው። እንግዲህ ዝርዝር ዘገባዎችን ወደኋላ ይዤ እመለሳለሁኝ ነገ ዝርዝሩን ማቅረብ እንችላለን። ለአሁን ግን እሳቸው አልተገኙም። ግን በአጠቃላይ ስትመለከት በአሁኑ ጊዜ መሪዎቹ እያነሷቸው ያሏቸውን ጉዳዮች አፍሪካንና፣ በተለይ ደግሞ የአፍሪካ ቀንድን፣ መካከለኛው ምስራቅን አብዝተው የሚመለከቱ ናቸው ብዙዎቹ ጉዳዮች። ልክ ነው ሰለሞን፣ እንዲያውም እዚህ እኛም እጃችን ላይ ያሉ ርዕሰ ዜናዎችን በምንመለከት ጊዜ ብሪታንያ በተለይ የአፍሪካ ሕብረትና የተባበሩት መንግስታት ድርጅት በሶማሊያና በደቡብ ሱዳን የሚያደርጉትን የሰላም ጥበቃ ጥረት ለመርዳት እስከ 370 የሚሆኑ የሰላም አስጠባቂዎችን ለመላክ እየተዘጋጀች እንደሆነ ጠቅላይ ሚኒስትር ዴቪድ ካምሮን ገልጸዋል። እንደዚሁ ደግሞ ተመልከት እንግዲህ እንግሊዝ የጸጥታ ጥበቃ ምክር ቤቱ ቋሚ አባል ነች፣ ባለቬቶ አባል ነች። እና አሁን ዛሬ ከሰዓት በኋላ በነገራችን ላይ ልክ እንዳልከው የሰላም ጉባኤ ይካሄዳል፣ የሰላም ስብሰባ፣ የጸጥታ ጉዳዮች ስብሰባ ይካሄዳል። ፕሬዚደንት ባራክ ኦባማ የሚመሩት እንግዲህ አንዱም ይሄው ነው። የምስራቅ አፍሪካ ጉዳይ የማሊ ጉዳይ የመካከለኛው አፍሪካ ጉዳይ የናይጄሪያ ና የምዕራብ አፍሪካ የሰላም ጉዳይ እንደዚሁም የአረብ ልሳነ ምድር ጉዳይ እነዚህ እንደዚህ ጉዳዮች ናቸው ትኩረት ይሰጣቸዋል ተብሎ የሚጠበቀው እንግዲህ የአፍሪካን ሁኔታዎች ካነሳን የአፍሪካ ቀንድ ሀገሮች ና ህዝቦች አጠቃላይ ሁኔታን ስንመለከት ከሰላምና ጸጥታ ከማህበረሰብ ደህንነት ማስጠበቅ ውጭ ደግሞ የልማትና የእድገት ጉዳዮችም ውይይት ይደረግባቸዋል ና እንዲያው እሱን አስመልክቶ በተጓዳኝ የሚካሄዱ ወይ በፊት ለፊት የተነገሩ የተባበሩት መንግስታት ድርጅት ያወጣቸው የድህነት ቅነሳ መርሆች አሉ። እነሱን እስ አስመልክቶ እንግዲህ ከዚሁ መጀመሪያ ከምስራቅ አፍሪካ አካባቢ ሳንወጣ የኢጋድ ወይም የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ነገ በደቡብ ሱዳን ላይ ስብሰባ ያደርጋል። ነገ ጠዋትም ይሄ በተባበሩት መንግስታት ድርጅት ማዕቀፍ በጉባኤ ማዕቀፍ ውስጥ የሚካሄድ ጎን ለጎን የሚካሄድ ስብሰባ ነው እና የዚህ በቅርብ የተፈረመውን የሰላም ስምምነት ተግባራዊነት አስመልክቶም አንድ ውሳኔ ላይ ወይም ድምዳሜ ላይ ይደርሳሉ ተብሎ ይጠበቃል። ልማትን በተመለከተ አሁን ትልቁ ጉዳይ ከሚሌኒየሙ የልማት ግቦች በኋላ ከሁለት ሺ አስራ አምስት አመተ ምህረት በኋላ ያሉት ጉዳዮች እንዴት ማሳካት ይቻላል በሚል ግዙፍ ጉባኤ ተካሂዶ ነበረ። የዘላቂ ልማት ጉባኤ ሰሞኑን ሲካሄድ ቆይቶ ነበረ። ምናልባት የነኩት አስታውስ እንደሆነ የሮማው ሊቀጳጳስም አቡነ ፍራንሲስም ንግግር ያደረጉበት ጉባኤ ነው። ከዚህ ከመሪዎቹ ጉባኤ መከፈት በፊት የተካሄደው አስራ ሰባት አጀንዳዎችን የግቦችን ተስማምቶ አጽድቆ ተለያይቷል። ይሄ አንዱ አፍሪካን በቀጥታ የሚመለከታት የልማት ጉዳይ ነው። ከዛ በተረፈም በእነዚህ በመሪዎቹ ጉባኤ ላይ እስካሁን ድረስም ሲባሉ በነበሩት ከሚስተር ባንኪሙን ንግግር ጀምሮ ይኸው የድህረ ሚሌኒየም የልማት ግቦች አጀንዳ ጉዳይ ነው። ትልቅ ትኩረት ሰጥተውት ሲነጋገሩበት የነበሩት የፈረንሳዩ ፕሬዚደንት ተናግረዋል። ስለዚህ ጉዳይ የሆላንዱ ንጉሥ ተናግረዋል በዚህ ጉዳይ ላይ የሞዛምቢኩ መሪ ተናግረዋል። ፕሬዚደንት ባራክ ኦባማ ተናግረዋል። እና ሁሉንም ስትመለከት በእነዚህ የልማት አጀንዳዎች ዙሪያ የሚያተኩር ስብሰባም ጭምር ነው የሚሆነው ከአየር ንብረት ለውጡ ከጸጥታ ጉዳይና ከመሳሰሉት ነገሮች ጋር ተያይዞ ሄሎ እናመሰግናለን ሰለሞን። እንግዲህ ከተባበሩት መንግስታት ድርጅት መድረክ ተጨማሪ ዘገባዎችን የአሜሪካ ድምፅ ሬዲዮ ወደ እናንተ ያደርሳል። መልካም በዓል እንመኛለን። አድማጮች የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። አስቀድመም በዘገባችን የኢትዮጵያን አይድል ብለን ያቀረብ ነው፣ ባላገሩ አይድል ነው። በዚህ የሙዚቃ ዝግጅት ወይም ውድድር ያሸነፈው ደግሞ የጥላሁን ገሰሰን ዜማዎች አሳምሮ በመዝፈን የሚታወቀው ዳዊት ጽጌ ነው። አድማጮች የምሽቱ ዝግጅት በዚሁ ተጠናቋል። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሱ ነገው ሲሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት። ስናስተናግዳቸው ያመሸነን ሳይና ሄኖክ ሰማ ጊዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። ነገ ከምሽቱ በአንድ ሰዓት በቀዳሚው በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም ደህና